የኦሮሚያና ቤንሻንጉልጉምዝ ክልሎች የሕዝብ ለሕዝብ ግንኙነት መድረክ መካሄዱ ታወቀ። የሁለቱም ክልል ርዕሰ መስተዳድሮች የሕዝቦችን አብሮነት ለማሻከር የሚንቀሳቀሱ ኃይሎችን በጋራ ለመታገል እንደሚሰሩ አስታውቀዋል። የኢትዮጵያ የሰላም ሚኒስትር ወይዘሮ ሙፌሪያት ካሜል ሕዝቡ ሰላሙን እንዲጠብቅ የታለመ መልእክት ማስተላለፋቸውን ጠቅሶ ዘጋቢያችን ናኮር መልካ ከነቀምቴ ተከታዩን አድርሷል። የጋራ ውይይት መድረኩ ላይ ንግግር ያደረጉት የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳደር አቶ አሻሊ ሀሰን በሁለቱ ክልል ህዝቦች መካከል የቆየውን ዘመን ተሻጋሪ አብሮነት ለማሻከር የሚንቀሳቀሱ የጥፋት ኃይሎች በማለት የገለጿቸውን በጋራ ለመታገል ተቀራርበው የሰሩ መሆናቸውን የክልሉ ኮሚኒኬሽን ጉዳዮች ቢሮ በድረ ገጹ አስፍሯል። ከስድስት ወራት በፊት ተከስቶ ስለነበረው ጉዳትና መፈናቀልም ይህንን ብለዋል። የፖለቲካ ነጋዴዎችና ለውጥ ተጻራሪ ኃይሎች የተነሳ የተመሰሉ ጉዳቶች እና የደረሱ መፈናቀሎች በእጅጉ በእጅጎ የሚያስቆጩ እና የሚያሳዝኑ ናቸው። ጎረቤት ሀገር አገርን፣ ሶማሊያ፣ ሩዋንዳ፣ ደቡብ ሱዳን እንዲሁም የመና ሊቢያን፣ ማየት ብቻ ሳይሆን በሀገራችን የተለያዩ አካባቢዎች በተከሰቱ ግጭቶች የደረሱ ጥፋቶች ማስተዋል ትምህርት ይሆነናል። የሁለቱን ክልል ህዝቦች በልማት ለማስተሳሰር የሚውል አስር ሚሊዮን ብር የሚጠጋ በጀት መመደቡንም ተናግረዋል። የኦሮሚያ ክልል ርዕሰ መስተዳድር አቶ ለማ መገርሳ በበኩላቸው ሁለቱ ህዝቦች ለዘመናት ተከባብረው አብረው የኖሩ መሆናቸውን አስታውሰው ግጭቱ ከቆመ ወዲህ ወደ ቀድሞ ሰላም ለማስመለስ በጋራ እየሰሩ መቆየታቸውን አስታውቀዋል። ከግጭቱ ጋር ተያይዞ ቁጥጥር ስር የዋሉ ሰዎች እንዳሉ ተናግረዋል። ስለመቻቻልና አንድነትም ይህንም ብለዋል። ለአንድነት ስለመቻቻል፣ ስለመተባበር እና አንድነትና መቻቻል

የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ሰላም ሚኒስትር ወይዘሮ ሙፈሪያት ካሚልም የሰላም አስፈላጊነት ላይ አጽንኦት ሰጥተው ተናግረዋል። ህዝቡ ሰላሙን እንዲጠብቅ ጠይቀው መሰል ውይይቶች ሰላምን ለማስፈን ያላቸው ሚና ከፍተኛ በመሆኑ መቀጠል አለባቸው ብለዋል። ሌብነትና ማንነትን ለይቶ ማየት እንደሚያስፈልግም ተናግረዋል። ሌባ ካለ ዘዘቡ ሌባ ነው እንጂ ማንነቱ ለሌብነቱ ምክንያት አይደለም። Etsin hele bu konularda ve bu tüm kavramlarda sorun etse ne? Bende ne kadar alıcı katkısını mutlulukla edinse tamir edin ama ona gelirse katkısını benimle ettiğim yani onunla. Gelirse katkısını benimle ettiğim yani onunla. በመድረኩ ላይ የፌዴራል እና ክልል አመራሮች፣ አባ ገዳዎች፣ የሃይማኖት አባቶች እና የህብረተሰብ ተወካዮች ተሳትፈዋል ተብሏል። ይህ መድረክ በሁለቱ ክልሎች አዋሳኝ ቦታዎች ላይ ለአምስት ጊዜ ሲካሄድ የቆየ ሲሆን ውይይቶቹ መካሄድ ከጀመሩ በኋላ ከቤት ንብረታቸው የተፈናቀሉ ዜጎች መመለስ መጀመራቸውንና የንግድና ትራንስፖርት እንዲሁም ሌሎች ማህበራዊ አገልግሎቶች መጀመራቸውን ከሁለቱ የጋራ ልማት ጽፈት ቤት ያገኘነው መረጃ ያመለክታል። እርቁን ተከትሎ አዋሳኝ ቦታዎች ላይ ያሉ የሁለቱንም ክልል ህዝቦች ተጠቃሚ የሚያደርጉ የልማት ስራዎችም የሚጀመሩ መሆኑን ጽህፈት ቤቱ አስታውቋል። ለአሜሪካ ድምፅ ናኮር መልካ ከነቀምቴ